the Voice of America. ምጣኔ ሀብታዊና የገንዘብ አቅም ያላቸው የአፍሪካ ህብረት አባል አገሮች በሰው ሰራሽም ሆነ በተፈጥሮ አደጋ ለተመቶ አባል አገሮች ወንድማዊ ትብብር መንፈጋቸው እጅግ አሳሳቢ ነው ሲሉ የህብረቱ ኮሚሽን ሊቀመንበር ሙሳ ፋቂ ነቀፉ። ያለፈውን ዓመትም ፈታኝ እንደነበረ ገልጠዋል የህብረቱን የወቅቱ ሊቀመንበርነት ከግብጹ ዋቻቸው አብዱልፋታህ ኤልሲሲ የተረከቡት የደቡብ አፍሪካው ፕሬዚዳንት ሲሪል ራማፖሳ ደግሞ ለምጣኔ ሀብታዊ ውህደት እና ለልማት አባል አገሮች እንዲተጉ ጥሪ አቅርበዋል። የፍልስጤምና እስራኤልን ጉዳይ፣ ስምምነቶች፣ የኮሮና ቫይረስ ወረርሽኝንም በመሪዎቹ ከተነሱ ጉዳዮች ስሙናቸው ተገልጠዋል። መለስካቸውማ ዝርዝሩን ይዟል። በሰላሳ ሶስተኛው የአፍሪካ ህብረት መደበኛ የመሪዎች ጉባኤ መክፈቻ ላይ ንግግራቸውን ያሰሙት የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ያለፈው ዓመት ለአፍሪካም ሆነ ለመላው ዓለም የሰላምና የረጋ ዓመት እንዳልነበር አስታውሰዋል። አዲሱ ዓመትም የጀመርነውን ፍዳና መከራ ፍጻሜ የሚያሳዩ ምልክቶች የሉበትም ይላሉ መሐማት። እነዚህን ፈተናዎች ለመቋቋም ዛሬም የሚታዩትን ተግዳሮቶችም ዘርዝረዋል። በተለይም በአፍሪካ የተለያዩ አካባቢዎች በየጊዜው የሚያቆጠቁጠው አሸባሪነት የአያሌ ሰዎችን ሕይወት እየቀጠፈና እያመሰቃቀለ ነው። ራሱን ሲቆረጥ በእጥፍ ቁጥር በሚያራባ አውሬ የመሰሉት አሸባሪነት የዓለምን ማኅበረሰብ ህሊናን የተገዳደረና ጨርሶ መጥፋት ያለበት ካንሰር እንደሆነም ሊቀመንበሩ አመልክተዋል። ይህ ከፍ ያለ አደጋ አንዳንድ አገሮችን ጨርሶ ሊያጠፋ የተቃረበና ከሰሜን አፍሪካ እስከ ሞዛምቢክ በሚገኙ የአፍሪካ አገሮች በሚሊዮኖች የሚቆጠሩ ሕዝቦችን እያተራመሰ እንደሆነ ጠቁመው የመፍትሄውን መራቅም አመላክተዋል። በእርግጥ ይህ የወንድማማችነት ትብብር መጓደል በእጅጉ የሚያደናግርና የሚረብሽ ጉዳይ ነው። ከእነዚህ ወንድማማች ሀገሮች ጋር ሊኖሩ የሚገባውን የመተባበር ጉድለትን ጥያቄ እንዴት ማምለጥ ወይንም መሸሽ ይቻላል? ኅብረቱ እስከሚያውቀውና እውነቱንም በግልጽ መናገር ከተፈለገ የችግሩ ሰለባ ከሆኑ ሀገሮችና ከሩዋንዳ እንዲሁም ከምዕራብ አፍሪቃ የኢኮኖሚ ማኅበረሰብ ሀገሮች ውጪ ምጣኔ ሀብታዊ፣ ሎጂስቲካዊም ሆነ ወታደራዊ አቅም ካላቸው የአፍሪካ ሀገሮች አንድም እነዚህን ሀገሮች ለመደገፍ ጣቱን ያነሳ ሀገር የለም። እነዚህ በተለያዩ ችግሮች የተመቱ ሀገሮች ደግሞ የወንድም ሀገራትን ድጋፍ ይጠብቁ ነበረ። የአህጉሪቱ ከተለያዩ ችግሮቿና ከሚያጋጥሟት ፈተናዎች በፍጥነት ለማሰላራት እንቅፋት የሆነውም የመደጋገፍ ጉድለት እንደሆነም ማህማት ጠቁመዋል። የዚህ ወንድማዊ ድጋፍ የመጓደል ጉዳይ የአጠቃላይ ሀጉራዊ የማንሰራራት ጉልበትና ከጥቃት ራሳችንን የመከላከል ሥርዓታችንን ደካማነት የሚያመላክት ነው። ይህ አፍሪካዊ መተጋገዝና መረዳዳት ዓለም አቀፋዊውን ትብብርና አጋርነት የሚመራ ቢሆን ከፍተኛ ምኞቴ ነው። የዚህ ማንሰራራት ብቃታችን በዚምባብዌ ማላዊና ማዳጋስካር በተፈጠረ የጎርፍ አደጋ በእጅጉ ተፈትነዋል። እነዚህ ብቻ አይደሉም። በኬንያ፣ ኢትዮጵያና በሌሎች ሀገራት የደረሰው የበረሃ አንበጣ ወረራም ሌላው ፈተና ነው። የአፍሪካ ኅብረት ኮሚሽን ሊቀመንበር ዓለምን ከፈተና የከተታት አንዱ ነው ያሉት ደግሞ የምዕት ዓመቱ ስምምነት በሚል የሚጠራውን በፍልስጤምና በእስራኤል ጉዳይ ላይ አሜሪካና እስራኤል የደረሱበትን ስምምነት የሚያመለክተውን ሰነድ ነው። በሳቸው አባባል ይህ አዲስ የስምምነት ሰነድ የዓለም ሰላም በቀላሉ ተሰባሪ ለመሆኑ አንድ ጥሩ ምሳሌ ነው። ይህ ስምምነት በጉዳዩ ላይ የተባበሩት መንግሥታት ድርጅት ልዩ ልዩ ውሳኔዎችና የአፍሪካ ኅብረትንም ስምምነቶች የሚጥስ እንደሆነ አስረድተዋል። ይህን በተመለከተ የኅብረቱ ተተኪ ሊቀመንበር የሆኑት የደቡብ አፍሪካ ፕሬዚዳንት ሴሪል ራማፎዛ ባደረጉት ንግግር ስለ ስምምነቱ ይህን ብለዋል። I'd like to say with regards to the U.S. inspired plan for the Palestinians that as በዩኤስ አሜሪካ ለፍልስጤማውያን የተዘጋጀውን እቅድ እንደ ሰማሁና እንዳነበብኩት ከሆነ እኛ ደቡብ አፍሪቃውያን ያሳለፍነውን ታሪክ አግዝፎ የሚያስታውስ ነው። የአፓርታይድ አገዛዝ ባንዶ የባንቱስታን ስርዓት በደቡብ አፍሪቃ ህዝብ ላይ ጭኖ ነበረ። ይህንን እቅድ ተግባራዊ ሲያደርግም የአፓርታይድ አገዛዝ ደቡብ አፍሪቃውያንን አላማከረም። ይህንን ሲያደርግም እጅግ ጨቋኝ ከነበረው ይዘቱ ጋርም ነበር። ዛሬ ከፍልስጥማውያን ወንድሞቻችንም ሆነ ከአረብ ሊግ መሪዎች የምንሰማው ይህ ዕቅድ ከሚመለከታቸው ሁሉ በተለይም ከፍልስጥማውያን ጋር ምክክር የተደረገበት አይመስልም። የባንቱስታን ዐይነት መዋቅርን ይመስላል። ሲሪል ራማፎሳ በንግግራቸው መጨረሻ ኅብረቱ አገሪቱን ለመለወጥ ማድረግ አለበት ያሉትንም በጥሪ መልክ አቅርበዋል። ኅብረታችን፣ የፖለቲካው ጥምረታችን ኃይል ምስክር ነው። አሁን ወደፊት እንራመድ። ወደ ምጣኔ ሀብታዊ እድገት፣ ወደ ልማትና ፍትሐዊ ክፍፍል እንጓዝ። አህጉራችን ያለ ጥርጥር ሽቅብ እየወጣች ነው። በእርግጥም በደቡብ አፍሪካዊው አብዮተኛ እንደተገለጸው እንደገና የመታደስ ጊዜ ነው። የምንፈልጋትን አፍሪካን ገንባ። ጠመንጆች ጸጥ ይበሉ፣ ሰይፎቻችን ቀልጠው ማረሻ ይሆኑ፣ ጦሮቻችንም የመጎንደያ መቀስ ይሁኑ። በሰላሳ ሦስተኛው የኅብረቱ የመሪዎች መደበኛ ጉባኤ ላይ የመክፈቻ ንግግር ያደረጉ ብዙዎች ናቸው። የመንግሥታቱ ድርጅት ዋና ጸሐፊ አንቶኒዮ ማኑዌል ዲ ኦሊቬራ ጉተሬዝም ጠመንጃዎቹን ዝም ማሰኘት የሚለውን የጉባኤውን መሪ ቃል በመንተራስ የዚህ ኃይለ ቃል ምስጢር የማታ ማታ ጉዳዩ የሰላምና የደህንነት ጥያቄ ብቻ እንዳልሆነና አካታችና ዘላቂ ልማት እንዲሁም የሰብአዊ መብቶችን ማረጋገጥ እንደሆነ አብራርተዋል። ጉባኤው ዛሬ እንደሚጠናቀቅ ይጠበቃል። መለስካቸው አማሃ لامريكا ديمز راديو كاديس ابيبا